ጥያቄ 18 ዳዕዋውን በገሃድ ከጀመሩ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እና በእሳቸው ያመኑት ምዕመናን በምን ሁኔታ ላይ ነበሩ? መልስ ሙሽሪኮች ምእመናንን ወደ አቢሲኒያ ንጉሥ እንዲሰደዱ እስኪፈቀድ ደረጃ ድረስ በእርሳቸውና በሙስሊሞች ላይ ግፋቸውን አጧጧፉት። ሙሽሪኮች ነቢዩን ሰለላሁ ዓለይህ ወሰለም ለመጉዳትና ለመግደል በአንድ ድምፅ ተስማምተውም ነበር። ይሁን እንጂ አላህ እሳቸውን ከሙሽሪኮቹ ለመታደግ አጎታቸው አቡ ጣሊብን ከለላ አደረገላቸው።